ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል አንቴና ቆመሽ ሁለታችን ብታይ በጣም ነው ግድም ያለው፣ በጣም ነው የሚያረሽው አፈራረሱ ራሱ ይሄ በጣም በሚያሳዝን ሁኔታ ነው። በኢትዮጵያ መዲና አዲስ አበባ ፒያሳ አካባቢ ሰሞኑን እየተካሄደ ያለው የቤት ፈረሳ ፈረሳና ፈረሳው እየተከናወነበት ያለበት መንገድ በነዋሪዎች ዘንድ ከፍተኛ ቅሬታ ነው ፈጥሯል። በምሽቱ ከምናነሳቸው ጉዳዮች መካከል አንዱ ነው ሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው የዛሬ ምስልና ድምፅ አቀናባሪያችን ኤልያስ አስማረ ነው። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ቀዳሚ መሰናዶ ከአንድ የሕክምና ባለሙያ ጋር ያስተዋውቀናል። ኢትዮጵያ ሄፓታይተስ ቢ እና ሄፓታይተስ ሲ በተሰኙ የጉበት በሽታ ተጠቂዎች አሃዝ ከሰሃራ በስተደቡብ ካሉ የአፍሪካ ሀገራት በሁለተኛ ደረጃ ላይ እንደምትገኝ የጤና ባለሙያዎች ይናገራሉ። ይሁን እንጂ ሀገሪቱ ይህንን አሃዝ የሚሸከም የጤና ስርዓትም ሆነ የላቀ ህክምና የላትም። መፍትሄ ለማምጣት እየጣሩ ከሚገኙ ትውልደ ኢትዮጵያውያን መካከል አንዷ ዶክተር ቅድስት ኪዳኔ ይማም ናቸው። ኤደን ገረመው ከእሳቸው እንዲሁም ደግሞ ከባልደረቦቻቸው ጋር ያደረገችው ቆይታ በመቀጠል ይቀርባል። የሰሜን ካሊፎርኒያ ነዋሪ የሆኑት የጉበት ህክምና ስፔሻሊስት ዶክተር ቅድስት ኪዳኔ ኢማም ትልቁ ህልማቸው ኢትዮጵያ ውስጥ ዘመናዊ የሆነ የጉበት ንቅለ ተከላ አገልግሎት የሚሰጥ ተቋም ማደራጀት ነው። ዶክተር ቅድስት በዚህ ጉዳይ ላይ ማቀድና መስራት ከጀመሩ አስር ዓመት ሆኗቸዋል። የጉበት ዶክተር ኮንክ በኋላ አዲስ አበባ ሄጄ ጳውሎስ ሆስፒታል በተለያዩ ጊዜዎች አገልግያለው። ከዛም እዚህ መጥተውኛለን። በጣና ጣቢያ መጥተው ሁለት ዶክተሮች ትሬን አድርገናል። ፓንደሚኩና ያው ኮቪድ ናይንቲን ከመጣ በኋላ ትንሽ አስቸግሮን ነበር። ያው ለመሄድ የጉበት ትራንስፕላንቶሪ የጉበት ነቅሎ ተከላ ኢትዮጵያ ውስጥ ለመጀመር ድሮ ማሳቤ ነው እና እንደ አስር ዓመት ሆኖናል። ይሄንን ስናስብ ስናበስል ፕላን ስናደርግ ማለት ነው። ያው ከጤና ጥበቃ ጋር ትብብር አለበት፣ ከጳውሎስ ካሉ ዶክተሮች ጋም ትብብር አለበት ስራው። እኔም ደግሞ አብሬያቸው የሚሰራው ዶክተሮች፣ ዋናው ዶክተር ሀሱን የሚባል የጉበት ትራንስፕላንት ሰርጅን፣ እንደዚሁ ቲም ከኛ ጋር ሰብስቦ ኢራቅ ውስጥ የመጀመሪያ የትራንስፕላንት ፕሮግራም ከፍቷል። ልምድ አላቸው፣ ሄደው ኢንተርናሽናሊ እንደዚህ አይነት የትራንስፕላንት ፕሮግራም አቋቋም እና እሱን በመጠቀም ከእነሱ ጋር ተነጋግሬ አራት ሆነን ነው አዲስ አበባ ይሄድ ነው ጀንዋሪ ላይ። ዶክተር ቅድስት አብረዋቸው የሚሰሩትን ባልደረቦቻቸውና የሚሰሩበትን ተቋም እንዲሁም ደግሞ ሌሎች ድጋፍ አድራጊዎችን በማስተባበር በቅርቡ የህክምና ቡድንና የተለያዩ ቁሳቁሶችን በመያዝ ወደ ኢትዮጵያ የተጓዙ ሲሆን በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል ውስጥ አገልግሎት ሰጥተው ተመልሰዋል። ይሄንበት ዓላማ ሁለት ነው። አንደኛ የጉበት ንቅለ ተከላ ይቻላሉ ወይ እውነት ይሆናሉ ወይ ተመልሰን እንሄዳለን አብረን ሰርተን እዛ እንደርሳለን ወይ የሚለውን አሰስ ለማድረግ ነው። ሁለተኛ ደግሞ እግረ መንገዳችንን ደግሞ የጉበትና የፓንክሪያስ ሰርጅኖችን ትሬን ለማድረግ ነው። የተለያዩ ሰርጀሮች ይሰርተል ሶስተኛ ደግሞ እቃዎች ይዘን ሄደናል፣ ዶኔት የሚደረጉ አራተኛ ደግሞ ነርሶችን ትሬን አድርገናል። የኦፕሬሽን ሩም ነርሶችን የመጀመሪያው ፊዚቢሊቲ የሚለውን ችሎታ አላቸው እውነት መሆን የሚችላል፣ የሚለውን ምንም ጥያቄ የለውም። አይ ቲንክ በሚቀጥሉት ዓመታት ውስጥ በትራንስፕላንት ነቅሎ ተከላ የሊቪንግ ዶነር ማለት ህይወት ያለው ሰው ሰቶ ዶኔት አድርጎ የሚደረገውን ልቨር ዶኔሽን ትራንስፕላንት መደረግ ይቻላል። እሱ ፊዚቢሊቲውን ሊቲዩን አሰስ አድርገናል። ምንም ጥያቄ የለውም። መንገድ ላይ ናቸው። ያው አብረናቸው ተራምደን እዛ እንደርሳለን። ኢትዮጵያ ሄፓታይተስ ቢ እና ሲ በተሰኙት የጉበት በሽታ ተጠቂዎች አሀዝ ከሰሃራ በስተደቡብ ካሉ የአፍሪካ ሀገራት ሁለተኛ ናት የሚሉት ደግሞ በቅዱስ ጳውሎስ ሚሊኒየም ኮሌጅ ሆስፒታል የጉበት የቆሽትና የሐሞት ሰብ ስፔሻሊስት ዶክተር ውለታው ጫኔ ናቸው። እውነቱ በጣም ብዙ ነው። ለዚህ ሁለት ማሳያ ልንገርሽ። አንደኛው ናሽናል ሄፓታይትስ ሰርቬይ ተሰርቶ ነበረ። በተሰራው ናሽናል ሄፓታይትስ ሰርቬይ መሰረት ከሳብሳራን አፍሪካ ትልቁን የሄፓታይትስ ኢንፌክትድ ኮሚኒቲ ፕሮፖርሽነል የያዘችው ሀገር ኢትዮጵያ ነች። ሄፓታይትስ ቢ ወደ ዘጠኝ ነጥብ አራት ፐርሰንት፣ ሄፓታይትስ ሲ ወደ ሶስት ነጥብ ሰበት ፐርሰንት ኮሚኒቲያችን ኢንፌክትድ ነው። አንዱ ይሄ ነው። ሁለተኛው ስለዚህ ይሄ ማለት ምን ማለት ነው? በመቶ ሀያ ሚሊየን ብታባዥው በጣም በርከት ያለ ሰው ሄፓታይትስ ቢሲ ተጠቂ ነው ማለት ነው። ሄፓታይትስ ቢሲ ደግሞ ተጠቂ የሆነ ሰው በጊዜ ሂደት ውስጥ ፌል ማድረጉና ንቅለ ተከላ መፈለጉ አይቀርም ማለት ነው። ሁለተኛው ማሳያ እኛ የጉበት ችግር ኑሯቸው ከምናክማቸው ሰዎች ለምሳሌ የጉበት ካንሰር ኑሯቸው ሪዜክሽን ወይም ደግሞ ጉበት ቆርጠን ለማከም የምናክማቸው ብዙ ታካሚዎች አሉን ሆስፒታል ቤዝ ሪጅስትሪዎች ሪቪው አድርገን ነበር። ሆስፒታል ላይ በሰራነው ሰርቬይ መሰረት ወይም ደግሞ ባለ ሬጅስትሪ መሰረት የኛ ሀምሳ ፐርሰንት ታካሚዎቻችን ሄፓታይትስ ቢና ሲ ምክንያታቸው ነው፣ ጉበታቸው ጠባሳ ኖሮት ካንሰር እንዲኖረው። ሀምሳ ፐርሰንት ግን ሄፓታይትስ ቢም ሲም ሳይኖራቸው ካንሰር ይዘው የሚመጡ ታካሚዎች ይሄ ማለት ምን ማለት ነው? ሌላ አጋላጭ፣ ጉበትን የሚጎዳ አጋላጭ ምክንያት አለን ማለት ነው። ዶክተር ውለታው በአሁኑ ሰዓት በዶክተር ቅድስ ቲማን በተጀመረው እንቅስቃሴ አማካኝነት ከበድ ያሉ ቀዶ ጥገናዎች መሰራታቸውን የገለጹ ሲሆን በተጨማሪም ተቋሙ እስከ 35 ሺህ ዶላር የሚያወጣ የሕክምና መሳሪያ ድጋፍ መቀበሉንም ተናግረዋል። ፕሌክስ የሆኑ የጉበት ኦፕሬሽኖች ነው የሰራ ነው። ኢንፋክት የጉበት ኦፕሬሽን እዚህም እንሰራለን፣ ግን ደግሞ እነሱ በመጡበት ወቅት በአጋጣሚ የሰራ ናቸው ታካሚዎች እዚህ ካለው ቲም ጋር ስናነጻጽረው ትንሽ ኮምፕሌክስ የነበሩ ከበድ ያሉ ከዚህ በፊት አንዳንዶቹ አንድ ሁለት ጊዜ ተሞክሮላቸው ሰክሰስፉሊ ኮሜንስ ማድረግ ያልተቻሉ የጉበት ኦፕሬሽኖችን ነው የሰራነው። ስለዚህ እነዚህ ኦፕሬሽኖች ንቅለተከላ ለማስኬድ ያስችላል ወይስ አያስችልም ፋሲሊቲው የሚለውን ኢቫሉዌት ለማድረግ የተወሰነ እድል ተሰ በተጨማሪም ለነርሶቻችን ለነበሩ ሀኪሞችም በዚህ በዛ በነበራቸው የአንድ ሳምንት ቆይታ ጊዜ ውስጥ ትሬኒንግ ሰተውልን ስለነበረ፣ ሶስተኛው የተወሰነ የቁሳቁስ ድጋፍ አድርገውልን ነበር። ለምሳሌ የጉበት ኦፕሬሽን ስንሰራ የምንጠቀምበት ሪትራክተር የሚባል አለ እና እሱን ለምሳሌ ወደ ሰላሳ አምስት ሺህ ዩኤስዲ አካባቢ የሚያወጣ እንትን ነው እሱን ይዘውልን መጥተው ነበረ እና ይሄ አሁን እኛም እየሰራንበት ነው። ዶክተር ቅድስት ከዚህ ቀደም በሰሜን ካሊፎርኒያ ያሉ ኢትዮጵያውያን የህክምና ባለሙያዎችን በማስተባበር ሰሜን ኢትዮጵያ ጦርነት ለተጎዱ ሆስፒታሎችና የጤና ጣቢያዎች ከአርባ ኮንቴነሮች በላይ የህክምና ቁሳቁሶችና መገልገያዎችንም ረድተዋል። አሁን ላይ ከቅዱስ ጳውሎስ ሆስፒታል ጋር የጀመሩት የድጋፍ እንቅስቃሴን ተቋሙ የራሱን የጉበት ንቅለ ተከላ ማድረግ እስኪችል ድረስ ለማብቃት ህልምን የሰነቀ ነው። ይህንን ለመፈጸምም ከአምስት ወራት በኋላ ከኢትዮጵያ ባለሙያዎችን ወደ ዩናይትድ ስቴትስ በማምጣት ለማምጣት የልምድ ልውውጥ ለማድረግ እየጣሩ መሆኑንም ይገልጻሉ። እንግዲህ በጣም ሞኑመንታል የሆነ ትሪፕ ነበር። ይሄንበት ፊዚቢሊቲውን አስተሳርገን ይቻላል ተብሎ ተወስኗል። ጤና ጥበቃም ጳውሎስም፣ እዛ ያሉትም ዶክተሮች አክቲቭ እየሰሩ ነው። ኢንፍራስትራክቸሩ ቢልድ እየተደረገ ነው። ከኛ ጋር ኮሚኒኬት እያደረግን ነው። ያሰብ የኔክስት ስቴፑ ሰምር ላይ የ2024 በፈረንጅ ሰምር ላይ ጳውሎስ የተለያዩ ዶክተሮችን ያው የልብ የጉበት ትራንስፕላንት ሲባል የተለያዩ ዶክተሮችን ኢንቮልቭ ያደርጋል። የሊቨር ዶክተር እንደኔ የሊቨር ሰርጅን፣ አንስቲዚዮሎጂስት አለ፣ የአይሲዩ ዶክተር አለ፣ ኢንተርቬንሽናል ሬዲዮሎጂ አለ። እና የተለያዩ መልታይ ዲስፕሊነሪ ቲም ይባላል እኛ ጋር አምጥተን የእኛን ፕሮቶኮል እና እኛ ጋር እንዴት እንደሚሰራ እንዲያዩ እሱን እያስተካከልን ነው። የጉበት ሕክምና ማዕከሉ የተለያዩ ድጋፎች እንደሚያስፈልጉት የሚገልጹት የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል ባልደረባ የሆኑት ዶክተር ውለታው ጫኔ፣ የተያያዘው ስራና እቅድ ሲሳካም ማዕከሉ ከኢትዮጵያውያን በተጨማሪም በምስራቅ አፍሪካ ለየት ያለ አገልግሎት የሚኖረውና የገቢ ምንጭ የሚሆን ነው ይላሉ። በቅርብ እንኳ ማቃቸው ሁለት ሐኪሞች ንቅለ ተከላሰርተው መጥተዋል የጉበት ውጭ ሀገር ሲሄዱ አንድ ሰው አንድ ታካሚ እስከ አምስት ሚሊዮን የኢትዮጵያ ብር ወጪ ያወጣል። ይሄ ምልሽ ጀስት ፎር ኢሚዲት ፔሪ ኦፕሬቲቭ ንቅለ ተከለዋ እንትን ብላ ሆስፒታል እስከሚቆዩበት ጊዜ ያለ ወጫቸው ነው። ኢትዮጵያ ውስጥ ብንሰራላቸው ግን በዛ ቢባል ሁለት ሚሊዮን ብር ከአንድ ነጥብ አምስት ከሁለት ሚሊዮን ብር በቂያቸው ሊሆን ይችላል። ስለዚህ ዋንሰርድ ወጫቸውን ነው እዚህ ሊያወጡ የሚችሉት፣ ቱ ሰርዱን እንቆጥብላቸዋለን ማለት ነው ከዛ ደግሞ ይሄንን ድሆችን ደግሞ ሰፕልመንት ማድረግ የሚያስችል ሲስተም ብንገነባ የሶማሌ ዜጎች መጥተው ሲታከሙ እነሱ እኛ ጋር የሚከፍሉትን ክፍያ የእኛ አገር አቅም የሌላቸው ሰዎች የሚረዱበት እንትን መፍጠር ይቻላል። ዶክተር ቅድስት ኪዳኔ የማምና ዶክተር ውለታው ጫኔ ይህን ሰፊ ስራ ለማሳካት አሁን ላይ ተጨማሪ የባለሙያና የገንዘብ ድጋፍ እንደሚያስፈልግ ገልጸው በተለያዩ የዓለም ክፍል ያሉ በጎ ፈቃደኛ የሕክምና ባለሙያዎች እና ለጋሾች እንዲሳተፉ ጥሪ አቅርበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ ዘገባ አመሰግናለሁ። በአዲስ አበባ ከተማ አስተዳደር ፒያሳ አካባቢ ከራስ መኮንን ድልድይ ጀምሮ በተለምዶ እሪ በከንቱ ተብሎ እስከሚጠራው ሰፈር ሰሞኑ እየተካሄደ ያለው የቤት ፈረሳ እና ፈረሳው ፈረሰው እየተከናወነ ያለበት መንገድ በነዋሪዎች ዘንድ ከፍተኛ ቅሬታን ፈጥሯል። ይህን የተመለከተውን ዘገባ ደግሞ ስመኝ ሸቆየታ ታሰማናለች። ከሲኒማ አምፒር እስከ ራስ መኮንን ድልድይ በሞዝቦልድ ህንፃ በብሪቲሽ ካውንስል ቲሩም ካፌ በመደዳ በተደረደሩ ወርቅ ቤቶች የመኮንን ባቅላባ፣ በዶሮ ማነቂያ፣ በሪ በከንቱና ሌሎች ብዙ የድሮ ቤቶችና ህንፃዎች የምትታወቀው ፒያሳ ዛሬ የለችም። አሁን ዙሪያ ገባዋ ታጥሮ በፍርስራሽ እየተሞላ ነው። ይህ ትዕይንት እንደ ዮናታን ኃይሉ ላሉ ተወልደው አድገውባት አሁን ደግሞ ልጆቻቸውን ለሚያሳድጉባት ነዋሪዎች ቆሞ መመልከት ይከብዳል። በጣም በጣም በጣም የሚረብሸው በጣም ያደግሽበት የተወለድሽበት አካባቢ እንደ ጦር ሜዳ ጦር ሜዳ እንኳን እንደው የምታያቸው አካባቢዎች ቦታዎች ላይ ከአንተር ጋር ቆመች ብለታች ብታይ በጣም በጣም አፈራረሱ ራሱ በጣም በጣም በጣም። ለዮናታን ዶሮ ማነቂያ የትውልድ ቦታ ብቻ ሳይሆን መተዳደሪያውም ጭምር ነው። የንግድ ስራው ማህበራዊ ኑሮው ትዝታው ሁሉም ከፒያሳና አካባቢዋ ጋር የተሳሰረ መሆኑን ይናገራል። ትዝታዋ እንዲህ በቃላት ይገለጻል ብለሽ አይገለጽ። ከፒያሳ ያው ለኛ ሁሉ ነገራችን ነች፣ ሁሉ ነገራችን። ችግር ላይተረባት ቤተሰቦቻችን ከችግር ነጻ ለመሆን እኛ ልጆቻቸውን ወደ ስራ ያሰማሩባት ስፍራ ነች። ያው ከመኪና ጥበቃ ጀምሮ እስከ ዕቃ መሸከም ድረስ ተሸክመ ያደግንባት፣ በኋላ ንተምረንም በስራም ደግሞ ብዙዎቻችን ተለውጠና የራሳችን የሆን የምናስተዳድር ልጆች ሆነናል። ከዛው ጎን ለጎን ቤተሰብን የመሰረትንባት ነች። ልጆች ወልደን የምናስተምርበት እዚሁ የምንሰራቸው ስራዎች ነበሩ። ዛሬ ግን እነዛ ነገሮች ያው ወደ ታሪክነት እየተቀየሩ ነው። ከብሪትሽ ካውንስል ጀርባ ተወልዶ ያደገው ታምራት ማለደም ሰላሳ ዘጠኝ ዓመታት በፒያሳ ኖሯል። አሁን ደግሞ ልጆቹን ያሳድጋል። ከትውልድ እስከ እውቀት የኖረበት ፒያሳ የመፍረሱ ጉዳይ እውነት ሆኖ ቤቱን ያንኳኳው ግን ከሁለት ሳምንት በፊት ነው ይላል። ሊፈርስ መሆኑን የሰማ ነው መጀመሪያ በሚዲያ ነው። እንደገና ደግሞ የስራ ቦታችንም ተወልደን ያደግነው አካባቢ ነው የወረዳ አመራሮች

የአዲስ አበባ ከተማ አስተዳደር በተለምዶ ዶሮ ማነቂያ ተብሎ በሚጠራው ቦታ የሚገኙ ነዋሪዎች በዘጠና ቀናት ጊዜ ውስጥ እንደሚነሱ ካስቀመጠላቸው ቀነ ገደብ ባነሰ ጊዜ አካባቢውን ማፍረስ መጀመሩ ነዋሪዎቹን ከፍተኛ ድንጋጤና ግራ መጋባት ውስጥ እንደከተታቸው ይገልጻሉ። አስተዳደሩ ካራዳ ክፍለ ከተማ የስራ ኃላፊዎች ጋር ነዋሪዎቹን የካቲት 2 2016 ዓ ም ሰብስበው ባደረገው ውይይት የአድዋ ድል መታሰቢያ ሙዚየምን የሚያጎራብቱ አካባቢዎችን መልሶ ለማልማት እቅድ መያዙንና የከተማዋን ገጽታ ለመቀየር በሚደረገው እንቅስቃሴም የፒያሳ አካባቢ ቅድሚያ የሚሰጠው ስፍራ መሆኑን ገልጾ ነበር። ነዋሪዎቹ ግን ምንም አይነት ውይይት ሳይደረግ ሀሳባቸው ሳይጠየቅና አቅማቸውን ባላገናዘበ ሁኔታ በቀናት ጊዜ ውስጥ መኖሪያቸውን እንዲለቁ መደረጉ ለበለጠ ሕመም እንደዳረጋቸው በሀዘኔታ ይገልጻሉ። መሀል ጎረቤት ቴሌቪኒሽ ነው ይሰማቸዋል። ልብሳቸውን የማረው እናትና አባቴ በህይወት የለውም። ቢኖር አቶ ማረጋ ምን ይሰማውታል? ተብለው ተጠይቆ፣ ዳታ ተሰብስቦ፣ ማህበራዊ ህይወታችሁ ምንድን ነው፣ ይህ አማራጮች አሉ ተብሎ በፍላጎት ሲሆን እኮ ማለት ለውጥን ማን ይጠላል? ተፈጥሯዊ አይደል? ለውጥ ማን ይጠላል? ግን ደግሞ ያንን ደግሞ በተለያየ ዓለምም እኮ ወልድ ሲቲዎች እኮ ተከብረው ይኖራሉ አይደል? አይ ነው አሁን የሰው ልጅ ያደግኩበት ቦታ ላይ በግልጽ ስንነጋገር የጋራ ሽንት ቤት ነው ያለው። መሰረተ ልማት የለውም። እጅግ በጣም ጥንታዊ ከተማ ነው፣ ግን ያለውስ ማህበር መስተጋብር ክፉ ጎረቤት ናፍቃል እኮ በአንድ ወድም በግድ ወጣን አደግ ወረዳ ብትጂ ክርክር ነው በስነ ስርዓት የሚያናግርሽ የለም እምትሽን ለመጠየቅ ብትሄጂ ነገሮችን ሁሉ ከፖለቲካ ጋር እየይዘው ሊንክ አድርገው ልማት አደናቃፊ አጉል ስም መስጠት ነው። ለብዙዎቹ ነዋሪዎች ፒያሳ መለያ ቀለማቸው እንደሆነች አድርገው ይገልጿታል። ፒያሳን ሙሉ ለሙሉ ማፍረስ የአዲስ አበባን የእድገት ታሪክ አብሮ ማፍረስ ነው ሲሉም ይከራከራሉ። ፒያሳ ሁለተኛ ሰፈሩ ያለ ማን ከጥላሁን ገሰሰ እስከ ሙሉቀን መለሰ ከሙሉቀን መለሰ እስከ ዓለማየሁ እሸቴ ድምጻቸውን ያሟሹበት ከተማ ናቸው። እነ ስብሐት ገብረ እግዚአብሔር ትኩሳት በሚለው መጽሐፍ ላይ ስለ ደጃሹ የተቀኙላት ነው። እነ ሎሬት ፀጋዬ ገብረ መድህን ይኸው መጥተው ሻይ የጠጡባት ነው፣ የተራመዱባት ነው። የትኛው ተጠርቶ የትኛው ይተዋል? ይሄ ከተማ ነው። ይሄ ኦልድ ሲቲ ነው ነበር ወደሚል ደረጃ የደረሰ ግን መንግስትንም የበለጠ ያስከብረው፣ መንግስትንም የበለጠ ያስፈቅረው፣ መንግስትንም የበለጠ ክቡልነቱን ይጨምራለት የነበረው ግን ውይይት ቢኖር የነበረን ወልድ ሲቲ አካባቢው ካለው ጋር ልማት ጋር አስማምቶ ስሙም እንዲያደርገው መልካም ነው። ዶሮ ማነቅ ያለው ያ በጣም ጌጡ መንደር ይኖርባ አይባልም። ግን የአድዋ ዜሮ ዜሮን እኮ ውበት የሚገልጹ ያሉ ድርጅቶች ናቸዋል። ፒያሳን ለማልማት በተያዘው እቅድ መሰረት መፍረስ ከጀመሩ አካባቢዎች ውስጥ የሀገር ፍቅር ቲያትር አካል የሆነውና በቲያትሩ ዋና አዳራሽ ጀርባ በእሳት አደጋ መከላከያ በኩል የሚገኙ የሰራተኛ መዝናኛና ና የእቃ ማከማቻ ክፍሎች ይገኙበታል። የቲያትር ቤቱ አካል የሆነው በ1927 ዓመተ ምህረት ጣሊያን ኢትዮጵያን በወረረ ጊዜ ከላይ ለመኖሪያ ከስር ወረራውን ለሚቃወሙ መግረፊያና ማሰቃያ ይጠቀምበት የነበረው ባለ አንድ ወለል ታሪካዊ ቤትም እንዲፈርስ ተወስኖበት እንደነበር የቲያትር ቤቱ ዋና ዳይሬክተር አብዱል ከሪም ጀማል ይገልጻሉ። ሳል ተብሎ የተነገረው አስር ጋር ምናምን ነገር ከዛ በፊትም ትያትር የራሱ ዶክመንት ስላለው ቅርስም፣ ስለሆነ የሀገር ሀብትም ስለሆነ ይነካል የሚል እምነት አልነበረንም። ነገር ግን ዛሬ ሳምንት አካባቢ ቀኑን በሁል ባላስታውስም በቁጥር ይሄ ይሄ ይፈርሳል ተብሎ ተነገረ። እኛ ይሄ የመዝናኛ ክበብ የመለማመጃ ቦታው ምንም ታሪካዊ ዳራ ስለሌላቸው ፈርሶ እንደገና ቢለማ ምንም ችግር የለውም። ይሄ ግን መፍረስ የለበትም የሚል አቋም ይዘን የሚመለከታቸው አካል ጋር ውይይት ጀመርን። ውሳኔውን ተከትሎ ቲያትር ቤቱ ከከተማዋ አስተዳደር የባህል ኪነ ጥበብና ቱሪዝም ቢሮ እንዲሁም ሌሎች የሚመለከታቸው አካላት ጋር ያካሄደውን ብዙ ንግግርና ውይይት እንዲሁም በማህበራዊ ሚዲያ ላይ የተደረገ ዘመቻ ተከትሎ ታሪካዊ ቤት መፍረስ የለበትም የሚል ውሳኔ መተላለፉን አብዱል ከሪም ያስረዳሉ። ሌሎቹ ፈርሰው አሁን ያልኩሽ የመዝናኛ ክብር ሊቃመን ለማመጃ ክፍል እንዲሁም ስቶር፣ እነዚህ መሳሰሉት ነገሮች ሲፈርሱ እሱ ይቆይ ቆይ ንግግር ላይ ነው ተብሎ ቆየ። ትላንትና አመራሮች መጡ፣ ድጋሚ ጎበኙ፣ በደንብ አስረዳን አክሰብ ታደረጉና ባለበት ሁኔታ መቆየት ይገባዋል፣ መፍረስ የለበትም ሳ ይሰጡንና ወጡ። አሁን በዛ አይነካ ሌሎች ፈርተው ቁጭ ብሎ ነው ያለው። አብዱል ከሪም አክለው በፒያሳ የሚካሄደው ፈረሳ የፈጠረው መረበሽ፣ ግራ መጋባትና ቅሬታ የመጣው ከህብረተሰቡና ከባለሙያዎች ጋር በቂ ውይይት ባለመደረጉ ነው ይላሉ። ልማት እንግዲህ የሚጠላ የለም። በየትኛውም ሁኔታ ልማት ያስፈልጋል። ልማት ሲከናወን ግን ልማት ከሚደረግለት አካል ጋር ውይይት ማድረግ ተገቢ ነው ብዬ አምናለሁ። አሁን የእኛም ሀገር ፍቅር ላይ የተከሰተው ነገር ምንድን ነው? ቀድመው ይሄ ነገር ፕላን ሲደረግ ከሀገር ፍቅር ጋር በደንብ ትስስር ያላቸው አካላት ጥናት የተጠኑ ጥናቶች አሉ። ስለ ሀገር ፍቅር የተጻፉ ነገሮች አሉ። እነዛ ሰነዶች እንደነዚህ አይነት ነገሮች በደንብ በደንብ ተነገር ሪሰርች ተደርጎ መፍረስ አለበት የለበትም የሚለውን ነገር ከሚመለከተው የታሪክ ምሁራን ጋር ሊሆን ይችላል ተደርጎ ቢሆን ኖሮ እንደዚህ አይነት ውዥንብሮች አይፈጠሩም ነበር። እና ቀድሞ ልማት ከሚደረግለት አካል ጋር በቀጥታ ውይይት ማድረግ እና መተማመን ያስፈልጋል የአምናለሁ። እና ይሄም ባለመሆኑን አሁን ብዙ አሁን ፒያሳ በመፍረሱ በጣም ብዙ ቅሬታዎች ይነሳሉ። ዝታዎች ጠፉ ይባላል ምናምን እነዚህ አይነት ነገሮች ቀድሞ ከማህበረሰቡ ጋር መንግስትን ማሳወቅ ይችል የታሪክና የከተማ ባለሙያዎችም ከህብረተሰቡም ሆነ ከባለሙያዎች ጋር በቂ ውይይት ሳይደረግ ፒያሳ እየፈረሰ ያለበት ፍጥነት አሁን ለሚታየው ከፍተኛ ቅሬታ አንድ ምክንያት መሆኑን ይገልጻሉ። ከዛም አልፎ ግን በከተማው ቅርስና ጥበቃ ባለስልጣን ተለይተው የተመዘገቡ ቅርሶችንና ከአድዋ ጽንሰ ሀሳብ ጋር የሚሄዱ ታሪካዊ ሁነቶችን የያዘችው ፒያሳ እንደ አሮጌ ሰፈር መመዝገብና ልማቱ በዛ መንፈስ መካሄድ እንደነበረበትም ይከራከራሉ። ለአሜሪካ ድምጽ ዘገባ ሰመኝሽ የቆየ ዋሽንግተን ዲሲ። ስመኝ ሽን አመሰግናለሁ። በዚህ ወሩ የተካሄደው የኦስካር ፊልም ሽልማት ስነ ስርዓት ላይ ለመጀመሪያ ጊዜ ዩክሬን ሀያ ቀናት በማሪፖል በተሰኘው የዓመቱ ምርጥ ዘጋቢ ፊልም አማካኝነት ከአሸናፊዎች ተርታ ተመድባለች። ፊልሙ ሩሲያ ዩክሬንን በወረረችባቸው አምስት የመጀመሪያ ሳምንታት በምስራቅ ዩክሬን በምትገኘው ከተማ ውስጥ የነበረውን ሁኔታ ከአንድ ግለሰብ እይታ አንጻር ያሳያል። አናራይስ ከፊልሙ አዘጋጅ ጋር ያደረገችውን ቆይታ ወደ አማርኛ መልሰ ነዋል። ሩሲያ ዩክሬንን በአውሮፓውያኑ የካቲት 2022 ላይ ስትወር ሚስቲስላቭ ቸርኖቭ የማሪፖልን ከተማ መወረር የሚዘግበው አሶሽትድ ፕሬስ የዜና ተቋም ቡድን አባል ነበረ። ቸርኖቭ እንዲሁም የቀረጻ ባለሙያው ይቨግኒ ማልቲካ የሚገኙበት ቡድን የማዋለጃ ክፍሎች በቦምብ ሲደበደቡ በምስል አስቀርቷል። በዚያን ወቅት የቀረጹት የ30 ሰዓታት የምስል ክምችት 20 ቀናት በማሪፖል የሚለው ፊልም መሠረት ሆኗል። ፊልሙ የምርጥ ፊልም ዘጋቢ ዘርፍን ያሸነፈ የመጀመሪያው በዩክሬናውያን የተሰራ ፊልም ሆኗል። መርፌ መሬት ላይ ቢወድቅ እንኳን የሚሰማበት ጸጥ ረጭ ያለ ክፍል ውስጥ ያለው ያህል ነው የተሰማኝ። የሽልማት ስነ ስርዓቱ በሚካሄድበት ጊዜ ሁሉ ከሰሟቸው የጸጥታ አፍታዎች የገዘፈ ነበር። ቸርኖቭ የፊልሙ ጉልበት ፖለቲካዊ አጀንዳ የሌለው ከመሆኑ እንደሚመነጭ ይናገራል። እኒህ ትክክለኛ ሰዎች ናቸው። የእነሱን ታሪክ ወደ ሲኒማው ስናመጣው እንዲሁም በጉዳዩ ላይ ከማህበረሰቡ ጋር መነጋገር ስንቀጥል ያኔ ህመሙ ይበልጡን ይሰማል፣ ከገጸ ባህሪያቶቹና ምስሎች ጀርባ ትክክለኛ ሰዎችን ሲመለከቱም ቸርኖቭ ከአሶሽትድ ፕሬስ ጋር ለአስር ዓመታት ያክል ሰርቷል። ሀያ ቀናት በማሪፖል የመጀመሪያ ፊልም ስረው ነው። ከተማዋ በሩሲያ መደብደቧን በተመለከተ ፍንክች ያላለው እይታው ለዓለም የከተማ ውስጥ ጦርነት መልክን አሳይተዋል። ይህ በበኩሉ በኦስካር ሽልማት ስነ ስርዓት ላይ ለሁሉም ዩክሬናውያን ለመናገር ዕድል እንደሰጠው ያውሳል። ከሽልማት ስነ ስርዓቱ በፊት ከበርካታ ዩክራይናውያን በርካታ መልእክቶች በማህበራዊ አውታሮችና በኢሜይል በኩል አግኝቻለሁ። መድረኩ እንደምታገኝ ተስፋ እናደርጋለን ይሉ ነበር። ስለ ኦስካር ሽልማት፣ ስለ አሸናፊነት ወይንም ስለሚበረከተው ቅርጽ ወይንም ስለ ፊልሙ አልነበረም ሀሳባቸው ስለ መድረኩ እንጂ። ሽልማቱን በተቀበለ ጊዜ ቼርኖቭ ሀገሩን ከጦርነት የሚያድናት ቢሆን ኖሮ ሁሉን ነገር ለልውውጥ ቢያቀርብ እንደሚወድ በመግለጽ በአመንትቶ የተሸበበ ኦስካር ተሸላሚ መሆኑን ተናግረዋል። ፊልሙ ከጥቃት የተረፉት ሰዎች ማገገም እንዲችሉ በማድረግ ረገድ አጋዥ ስለመሆኑ ተስፋውን ገልጸዋል። ይህ አሳዛኝ ሁኔታ ውስጥ የኖሩ ሰዎች የጋራ ተሞክሮ ነው። በመጨረሻ በጣም የተጨቆኑበትንና ለመርሳት የሞከሩትን ነገር መጋፈጥ ችለዋል። ትውስታቸውን በማፈን ስነ ልቦናዊ ሕክምናን መጀመር አይቻልም፣ እነርሱን ማንሳት ያሻል። ቼርኖቭ ማሪፖል ከበርካቶቹ አሳዛኝ ክስተቶች መካከል አንዷ መሆኗን ይናገራል። ሌሎች አሳዛኝ ሁነቶች ተፈጥረዋል። በባክሙት ማሪንካ፣ ቮሄልዳር እና አድቪካም አሳዛኝ ክስተቶች ነበሩም። አንድ ከተማ ተወሮ በሩሲያ ቦምብ ሲሆን በምንመለከትበት ጊዜ ወደ ማሪፖል እንመለሳለን። የፊልም ባለሙያው ሌሎች ሁለት ፊልሞችን እየሰራ እንደሆነና ጦርነት እስኪያበቃ ድረስ ስራው እንደማያቆሙም ተናግረዋል። የዩክሬን ፕሬዚደንት ቮሎዲሜር ዜሌንስኪ ለአበርክቶቱ ቼርኖቭን አመስግነው ፊልሙ የሩሲያን የሽብር እውነታ የሚያሳይ እንደሆነ አክለዋል። ካቢና ቪ ይቀጥላል። ከህዝቧ መካከል አብዛኛው በግብርና መስክ በተሰማራባት ኢትዮጵያ የግብርናውን ዘርፍ ለማዘመን ያለሙ የተለያዩ አገልግሎቶችን እያየን እንገኛለን። ለእርሻ የተሰኘው አገልግሎትም አንዱ ነው። ከዚህ አገልግሎት መስራች አብርሃም እንድሪያስ ጋር አጭር ቆታ አድርገናል። በመቀጠል ይቀርባል። ግሪን አግሮ ሶሉሽን ላለፉት አስር በተለያዩ የግብርና ስራዎች ጋር አነስተኛ ማሳ ካላቸው አርሶ አደሮች ጋር የመስራት እድል ነበረው እና ከራሳችን ተሞክሮ አገልግሎት ለአርሶ አደር ለመስጠት በምንሞክርበት ወቅት ስራው በአንድ ቦታ ውጤታማ የሆነ እና ለማስፋት በምንሞክርበት ወቅት ይሄ የተለመደው የግብርና ንግድ አሰራር በጣም ሲያስቸግረን 2018 ላይ ነው። ከዛ ፊት ከነበረን በተለይ የሜካናይዜሽን አገልግሎት ከትራክተር ከኮምባይን ሃርቨስተር ጋር የተያዘ ለአርሶአደር ስንሰጥ፣ እንዲሁም የግብርና ግብዓት እንደ ዘር አግሮ ኬሚካሎችን ለመስጠት በምንሞክርበት ወቅት በጣም ያስቸግረን ስለነበረ 2018 ላይ እስኪ። ሌሎች ሀገሮችም ተሞክሮ ውጤታማ የሆኑ ብዙ ዲጂታል ፕላትፎርሞች ስላሉ ይህንን ነገር ኢትዮጵያ ውስጥ ብንሞክረው ብዙ አርሶ አደርጋ መድረስ እንችላለን፣ የምንሰራውንም ስራ ማስፋት እንችላለን በሚል ከራስ ተሞክሮ በገጠመን ችግር ተነስተን ነው ወደዚህ ለእርሻ ወደተባለው የዲጂታል አግሪካልቸር ፕላትፎርም የመጣ ነው። አገልግሎታችሁ ለአርሶ አደሮች የተሻሉ አማራጮችና መላዎችን ለማቀበል የሚተጋ እንደሆነ ሰምተናል። በምን መልኩ ነው አገልግሎት የምትሰጡት አርሶ አደሮች በዚህ አውታር በዚህ አገልግሎት ተጠቃሚ የሚሆኑት? በእኛ ተሞክሮ ዋነኛው የአርሶ አደር ችግር እና የእኛም ልምድ ብናቀርብ ብለን የመረጥናቸው አገልግሎቶች አንዱ የግብርና ግብዓቶች ናቸው፣ ዘር፣ ማዳበሪያ፣ አግሮ ኬሚካል። ከሜካናይዜሽን አገልግሎት ደግሞ የማረስ፣ የመከስከስ፣ የመዝራት፣ የማጨድ እነዚህን አገልግሎቶች፣ በተጨማሪ ደግሞ የምክርና በተለይ ከአየር ንብረት ለውጥ ጋር የተያዙ የአግሮ ክላይሜት አድቫይዘሪዎችን እንደ ዋን ስቶፕ ዲጂታል ሰርቪስ። ምክንያቱም የኢትዮጵያ በብዛት አነስተኛ ማሳ ያላቸው አርሶ አደሮች ከአንድ ሄክታር በታች ነው ያላቸው እና አንድ ነገር ብቻ ሰጥተን ውጤታማ ልናደርጋቸው አንችልም። እንደ ቢዝነስ ሞዴልም ውጤታማ ሊሆን የሚችለው ሁሉንም በአንድ መስኮት አይነት አገልግሎት ብናቀርብላቸው ይሻላል ብለን ግብዓት፣ ሜካናይዜሽን እና አግሮ ክላይሜትን አንድ ላይ ለአርሶ አደር እንሰጣለን። ይህን ስንሰጥ አንዱ የሞባይል መተግበሪያ የአማርኛ፣ የኦሮምኛ ቋንቋ መስራት የሚችል ሌሎችም ቋንቋዎችን እንጨምራለን። የኢንተርኔት አገልግሎት በሌለበትም ቦታ መስራት የሚችል ሞባይል መተግበሪያ በልጽገናል። በተጨማሪ ደግሞ የጥሪ ማዕከል ሰባ ስምንት ስልሳ የሚል አጭር ቁጥር ያለው የጥሪ ማዕከል ከዚህ ከሞባይል መተግበሪያው ጋር ተናቦ እንዲሰራ እሱን ተግባራዊ አድርገናል። በተጨማሪ ግን እንደምታውቀው አርሶ አደሮች የትምህርት ዝግጅታቸው፣ ሞባይል አጠቃቀማቸው ወይም የሞባይል ራሱ ያላቸው አይነት በሞባይል መተግበሪያ ቀጥታ እንዲጠቀሙ ስለማናስብ ግብርና ተመርቀው ስራ አጥ የሆኑ ስራ ያላገኙ ግን ጥሩ ፓሽን ያላቸው የገበሬ ልጆች የሆኑ ወጣቶች ገጠር አካባቢ ያሉ እና እነሱን የተሻለ ስም ስላጣንላቸው ለእርሻ ኤጀንት ብለን እንጠራቸዋለን። እነሱን አሰልጥነን ይሄን ሞባይል መተግበሪያና ኮል ሴንተሩን በመጠቀም እንደ ድልድይ ሆነው የዚህን አርሶ አደር ፍላጎት በመሰብሰብ አገልግሎት ከሚሰጡት ጋር እንዲያገናኙ። እንግዲህ ሶስቱን ነገሮች በመጠቀም ነው አገልግሎቱን ለመስጠት እየሞከርን ያለ ነው። እንደሚታወቀው ኢትዮጵያ በተለይ በኢንተርኔት ትስስሩ ገና እየሰራች ያለች ሀገር ናት። በርከት ያሉ አርሶ አደሮች መሰረታዊ የሚባለውን የኢንተርኔት አገልግሎትም ሆነ ትስስሩ ላይደርሳቸው ይችላል የሚል ስጋት አለ። ይሄ ጉዳይ አገልግሎታችሁን በማስፋት ረገድ የፈጠረባችሁ ተግዳሮት ምን ይመስላል? በምንስ መልኩ እየፈታችሁት ነው? ሀብታሙ ያነሳኸው ትክክለኛ ነጥብ ነው። ምክንያቱም ኢትዮጵያ ውስጥ ወደ ገጠር አካባቢ ሲኬሄድ የኢንተርኔት ስርጭቱ ጠንካራ አይደለም። ብዙ አርሶ አደርም የኢንተርኔት ተጠቃሚም ላይሆን ይችላል እና አንደኛው ምናልባት ሞባይል መተግበሪያውን ያለ ኢንተርኔት አገልግሎት እንዲሰጥ በኋላ ኢንተርኔት በሚያገኝበት ጊዜ ከሰርቨሩ ጋር እንዲላመድ የማድረግ አንድ የሰራ ነው። እሱ ነው። ሁለተኛ ደግሞ ይሄ ሂውማን ተቹ ለእርሻ ኤጀንት የምንላቸው ወይም የለእርሻ ወኪል የምንላቸው መሬት ላይ ስላሉ ከአርሶ አደር የሚሰበሰበውን ፍላጎት በመሰብሰብን ኢንተርኔት በሌለበት አካባቢ የጥሪ ማዕከሉን ሰባ ስምንት ስልሳን በመጠቀም ሞባይል መተግበሪያውን ተክቶ የመስራት ሚና እንዲኖረው አድርገናል። ከዛ ውጭ ደግሞ እንግዲህ በቅርብ አዲስ ሞባይል ኦፕሬተር መግባቱ ተያይዞ ከኢትዮ ቴሌኮምም የምናየው የአገልግሎት መስፋት የጥራት መሻሻል ነገሮች ወደፊት እነዚህ ነገሮች ይፈታሉ ብለን ተስፋ እንድናደርግ አድርጎናል። አቶ አብርሃም የመጪ ዘመን እቅዳችሁ ምንድን ነው? ለእርሻ ደርሶ ማየት የምትፈልጉበት ስፍራ ምን አይነት ነው? እንግዲህ አንዱ ያው ኢትዮጵያ ሰፊ ሀገር ከመሆኗ ጋር ተያይዞ እዚህ ሀገር ላይ ወደፊት ለማደግ በቂ የማርኬት ኦፖርቹኒቲ ይታየናል እና የአምስት ዓመት እቅዳችን በሀያ ሀያ አምስት ቢያንስ አሁን ያለንን ለእርሻ ኤጀንት ቁጥሮች 4500 አድርሶ በዛ ውስጥ እስከ 4.5 ሚሊዮን ለሚሆኑ አርሳደሮች በዓመት አገልግሎት በመስጠት በኢትዮጵያ ግብርና ውስጥ እንደ ጥሩ አማራጭ አሁን የምናያቸውን አንዳንድ ችግሮች መቅረፍ የሚችል አማራጭ የግብርና ኃይል መሆን እንፈልጋለን። በዛ ውስጥ አሁን የምናያቸው ጥሩ ተሞክሮዎች አሉ፣ ፈተናዎችም አሉ። እነዚህን ግን ብቻችንን አይደለም የምንሰራው የተለያዩ ተቋማቶች መንግስታዊ የሆኑ የልማት አጋሮች፣ የምርምርና የዩኒቨርሲቲ ተቋማት አብረውን ይሰራሉ እና ቢያንስ በሀያ ሀያ አብራችሁን ስላመሻችሁ በእጅጉና እናመሰግናለን። መልካም ምሽቱን